የምናስከትለው በዜና መጽሔት የተጠናቀሩትን ዘገባዎች ነው። የአዲስ አበባ አስተዳደር ምክር ቤት ምርጫ ዝግጅት፣ ተላላፊ ያልሆኑ በሽታዎች ስጋት በኢትዮጵያ እንዲሁም የተከበሩት የተሰኘው መጽሐፍ ምረቃ በቶሮንቶ ላይ ያተኮሩ ዘገባዎች ናቸው። በቅደም ተከተል የሚቀርቡት የመጀመሪያው ዘገባ የአዲስ አበባ አስተዳደር ምክር ቤት ምርጫ ዝግጅትን ይመለከታል። የኢትዮጵያ ብሔራዊ ምርጫ ቦርድ ዘንድሮ ለሚካሄደው የአዲስ አበባ አስተዳደር ምክር ቤት ምርጫ ዝግጅት በማድረግ ላይ መሆኑን አስታወቀ። ቦርዱ መረጃ የማሰባሰብ ስራ ከሞላ ጎደል ማጠናቀቁንና የምርጫ ቁሳቁሶችም እየተዘጋጁ መሆናቸውን ለዶችቨለ ተናግሯል። በዘንድሮ የአዲስ አበባ ምክር ቤት ምርጫ የመላው ኢትዮጵያ አንድነት ድርጅት መኢአድና ሰማያዊ ፓርቲ በጋራ እንደሚወዳደሩ አስታውቀዋል። በ1997 የተደረገው ምርጫ ውጤት ባስከተለው ውዝግብ ምክንያት አዲስ አበባ በቦርድ ትመራ ስለነበረ ምርጫ የምታደርገው ከብሔራዊው ምርጫ በተለየ አመት ነው። የአዲስ አበባው ወኪላችን ዮሐንስ ገብረ እግዚአብሔር ዝርዝሩ ልኮልናል። ስለ ምርጫው ዝግጅት አስመልክተን በኢትዮጵያ ምርጫ ቦርድ የሕዝብ ግንኙነት ዳይሬክተር የሆኑትን አቶ ተስፋ ልማባይን አነጋግርናቸዋል። በኛ በኩል ያው ሁለት ዘጠኝ ዓመተ ምህረት ጀምሮ ዝግጅት እያካሄድን ነው የነበር ነው። በመጀመሪያ ያው መረጃ የማሰባሰብ ስራ ነው የነበረው። በአገሪቷ ስንት ወረዳዎች ነው ያሉት? ስንት ቀበሌዎች ነው ያሉት? ምክንያቱም የአካባቢ ምርጫ ሲባል እንደ አግባብነቱ ማለት ነው የዞን የወረዳ የቀበሌ ምርጫ የሚካሄድበት በመሆኑ የማዘጋጃ ቤትም የክፍለ ከተማ ምክር ቤት አባላት ምርጫ የሚካሄድ ስለሆነ በእያንዳንዱ ስንት ቀበሌዎች ነው ያሉት ስንት ወረዳዎች ነው ያሉት የሚለውን ነገር መረጃ የማሰባሰብ ስራ ከሞላ ጎደል የጠናቀቀበት ሁኔታ አለ እዚህ በተጨማሪም ለምርጫ የሚያስፈልጉ ሰነዶች እና ቁሳቁሶች የተዘጋጁ ነው ያሉት ሰነዶቹ ያው በተለያዩ የአገራችን ቋንቋዎች የመተርጎም ስራም እየተገባደደ ያሉበት ሁኔታ ነው ያለው። በአጠቃላይ ስናየው ለመራጮች ና እጩዎች ምዝገባ የሚያስፈልጉ ሰነዶችና ቁሳቁሶች እየተዘጋጁ ነው ያሉት። ጥሩ ዝግጅት ነው ያለው ማለት ይቻላል። የምርጫ ቀኑንና ተግባራትን በተመለከተ ቦርዱ ረቂቅ አዘጋጅቶ ከፖለቲካ ፓርቲዎች ጋር ከተወያየ በኋላ ይፋ እንደሚያደርገውም አቶ ተስፋለም አክለው ገልጸዋል። ፓርቲዎች ምን ዝግጅት እያደረጉ እንደሆነ ለማወቅ የተወሰኑትን አነጋግረናል። የመኢአድ ምክትል ሊቀመንበርና የህዝብ ግንኙነት ኃላፊ አቶ አዳነ ጥላሁን በዚህ በአዲስ አበባ ብቻ ላይ ፓርቲያችን ያው እንግዲህ ከሰማያዊ ፓርቲ ጋር ሆኖ ተሳታፊ ነው የሚሆነው። ዞሮ ዞሮ አሁን በዚህ በዚህ ሁኔታዎች እና ለሚለው ሂደት ገና ሁኔታዎችን እያጠናን ያለ ነው ምናልባት በዚህ ምርጫ ላይ እኛ ብቻም ሳይሆን ሰማያዊ ብቻ ሳይሆን ሌሎችም ወደ አንድ እንድመጡ የምንፈልጋቸው ፓርቲዎች አሉ። በነሱም ጋር ያሰርተን እንግዲህ በጋራ እና በተባበረ ክንድ ኢህአደግን ትንሽ ለማንበርከክ እንፈልጋለን አዲስ አበባ ላይ እና በዛ የራሳችን ዝግጅት አለ። አሁን ግን ይሄ ይሄ ነው ለማለት ትንሽ ጊዜው ስላልሆነ እችን በይቅርታ ብታልፍ ደስ ይለኛል። የሰማያዊ ፓርቲ ህዝብ ግንኙነት ኃላፊ አቶ አበበ አካሉ በበኩላቸው እንግዲህ ዘንድሮ አዲስ አበባ ምርጫን ጥሩ ተፎካካሪ ሆኖ ተፎካካሪ ብቻ ሳይሆን አሸናፊ ሆኖ ለመውጣት ቅድ ተዘጋጅቶ ያው የኛ ፓርቲ ሰማያዊው እንትኑ የምርጫ ጉዳይ የሚመራው በምክትል ሊቀመንበሩ አማካኝነት ነው እና በዛ በኩል ተዘጋጅቶ ብሔራዊ ምክር ማድረግ የሚገባንን እቅድ ሁሉ አውጥተን አጸድቀናል። የምርጫ እቅድ ብለን ለብቻ ይዘነው እና በዚህ መልኩ ግን ብቻችንን በተናጠል ሳይሆን በጣም ከሚቀርቡ በተለይም ከመያድ ጋራ በቅርበት ለመስራት ነው ያሰብ ነው። እና አሁንም በጋራ እየሰራን ስለሆነ ዋናውም ደግሞ የሚያገናኘን አሁን የዚህ ሁለት ሺ አስር ምርጫ ነው እና ከመያድ ጋር በጋራ ሆነን ሁሉንም እንቅስቃሴ በጋራ ሆነን ነው እሱም በማቅረብ ላይ በምርጫ ቅስቀሳውም በተለያዩ ነገሮች ላይ የምናደርገው እና በዚህ በኩል ያው ስራ እየሰራን ነው ያለ ነው። መድረክ ወደፊት መግለጫ እንሰጣለን በማለት አሁን ከመናገር ተቆጥቧል። ለዶች ቬለ ራዲዮ፣ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም። ኢትዮጵያን ጨምሮ ስምንት የአፍሪቃ ሀገራት ተላላፊ ባልሆኑ እንደ ካንሰር፣ የልብ ህመምና ስኳርን በመሳሰሉ በሽታዎች በርካታ ሰዎች ከተያያዙባቸው ሀገራት ተርታ እንደሚገኙ አንድ ጥናት አመለከተ። ክሊኒክ ኮምፔር የተባለው ድርጅት ከሰሞኑ ይፋ ባደረገው ጥናት ተላላፊ ያልሆኑ በሽታዎችን በተመለከተ ሀገራት ያሉበትን የስጋት ደረጃ ከፍተኛ ደረጃ የጤና ችግር ያለባቸውና የጤና ችግር ያለባቸው በሚል በሁለት ከፍሎታል። 60 በመቶ የሚሆነውን የሞት መጠን ይይዛሉ የተባሉትን እነዚህን በሽታዎች ለመቀነስ መንግስታት ትኩረት ሰጥተው ሊሰሩ እንደሚገባም ድርጅቱ አሳስቧል። ዝርዝሩን ፀሐይ ጫኔ ያዘጋጅታለች። ካንሰር፣ ልብና ስኳርን የመሳሰሉ ተላላፊ ያልሆኑ በሽታዎች በገዳይነታቸው ግንባር ቀደም ከሚባሉት በሽታዎች ውስጥ እንደሚመደቡ የዘርፉ ባለሙያዎች ይገልጻሉ። እነዚህ በሽታዎች በዓለም ዙሪያ ከ36 ሚሊዮን በላይ ሰዎችን በየአመቱ ለህልፈተ ሕይወት እንደሚያበቁ መረጃዎች ያመለክታሉ። ጤነኛ ያልሆነ አመጋገብና የአኗኗር ዘይቤዎች፣ ሲጋራ ማጨስ፣ አልኮል መጠጣትና በቂ አካል ብቃት እንቅስቃሴ አለማድረግ ለእነዚህ በሽታዎች መንስኤ ተደርገው ይጠቀሳሉ። በዚህም የተነሳ በሽታዎቹ በዓለም አቀፍ ሲሆን በሀገር አቀፍ ደረጃ ልዩ ትኩረት የሚፈልጉ ናቸው ይላሉ። በአዲስ አበባ ዩኒቨርሲቲ የጥቁር አንበሳ ሆስፒታል የውስጥ ደዌ ሐኪምና የአለም አቀፍ የስኳር ህመምተኞች ፌዴሬሽን የአፍሪቃ ሪጅን ሊቀመንበር ዶክተር አህመድ ረጃ ተላላፊ ያልሆኑ በሽታዎች በአሁኑ ሰዓት ተለየ በጣም ትኩረት የተሰጠባቸው አራት ናቸው። እነሱም የስኳር ህመም፣ የካንሰር፣ የልብና የደም ዝውውር ህመምና የመተንፈሻ አካላት ህመም ናቸው። በአለም የጤና ድርጅትም ሆነ በኢትዮጵያ ጤና ጥበቃ ሚኒስቴር لذي <applause> <applause> ወሰኑ ህመሞች ናቸው ይሁን እንጂ ሀገራት በሽታውን ለመቆጣጠርና ለመከላከል የሚያደርጉት ጥረት የአሳሳቢነታቸውን ያህል እንዳልሆነ የዓለም አቀፉ የጤና ድርጅት በምህጻሩ ደብሊዩ ኤች ኦ በቅርቡ ባወጣው ዘገባ አመላክቷል። ክሊኒክ ኮምፔር የተባለ ለንደን የሚገኝ አንድ የጤና ተቋምም ከዓለም አቀፉ የጤና ድርጅት ደብሊዩ ኤች ኦ ና ከአሜሪካው ማዕከላዊ የመረጃ ድርጅት ሲአይ ኤ ና ከዓለም አቀፍ የሳንባ ጤና ድርጅት አገኘት ባለው መረጃ መሰረት የዓለም ሀገራት ከበሽታዎቹ ጋር ተያይዞ ያሉበትን የስጋት ደረጃ ከሰሞኑ ይፋ አድርጓል። በዚህም መሰረት ከፍተኛ የጤና ችግር ያለባቸውና የጤና ችግር ያለባቸው በሚል በሁለት ምድብ አስር አስር ሀገሮችን በቀዳሚነት አስቀምጧል። በመጀመሪያው ምድብ ማለትም ከፍተኛ የጤና ችግር ያለባቸው አስር ሀገራት የተካተቱበት ሲሆን ሲጋራ በማጨስና አልኮል በመጠጣት ቼክንና ስሎቬኪያን የመሳሰሉ በአብዛኛው የምስራቅ አውሮፓ ሀገራት በዚህ ዝርዝር ተቀምጠዋል። ዩኤስ አሜሪካ ከልክ ባለፈው ውፍረት የተነሳ 35 በመቶ የሚሆኑት ዜጎቿ ጤንነታቸው ስጋት ላይ ነው በሚል በዚህ ምድብ ውስጥ የተካተተች ብቸኛዋ አውሮፓዊ ያልሆነች ሀገር ነች። በሁለተኛው ምድብ ማለትም የጤና ችግር ካለባቸው አስር የዓለም ሀገራት ዝርዝር ውስጥ አፍጋኒስታንና ኔፓል በዚህ ዝርዝር ውስጥ የተቀመጡ ብቸኛዎቹ የኤዥያ ሀገራት ሲሆኑ ኢትዮጵያን ጨምሮ በአብዛኛው የአፍሪካ ሀገራት የተካተቱበት ነው። በእነዚህ የአፍሪካ ሀገራት ከደረጃው ዝርዝር አንጻር ሲታይ ስጋቱ መለስተኛ ይምሰል እንጂ በተለይ በኢትዮጵያ የካንሰር የልብና የስኳር በሽታዎችን የመሳሰሉ ተላላፊ ያልሆኑ በሽታዎች እየጨመሩ መምጣት መግባታቸው ይነገራል። በተለምዶ የሀብታም ሀገራትና ሰዎች ችግር ተደርገው ይወሰዱ የነበሩት እነዚህ በሽታዎች አሁን አሁን መካከለኛ ገቢ ያላቸውና ድሀ የሚባሉ ሀገራትና ሰዎችም እያጠቃ መምጣቱ እየተነገረ ነው። ለዚህ ደግሞ ጤነኛ ያልሆነ የአመጋገብና የአኗኗር ዘይቤ፣ የአልኮል መጠጥና የአደንዛዥ እጾች አጠቃቀም በድሀ ሀገራት እየተበራከተ መምጣቱ የበሽታዎቹ ስጋት እንዲጨምር ማድረጉን ባለሙያዎቹ ይናገራሉ። እነዚህ አራቱ ተላላፊ ያልሆኑ ህመሞች በጋራ የሚጋሯቸው አጋላጭ ሁኔታዎች አሉ። እነዚህም አጋላጭ ሁኔታዎች በመጨመራቸው ነው እነዚህ ህመሞች እየጨመሩ ያሉት ማለት ነው። የእነዚህ ህመሞች ስርጭት እየጨመረ በከፋ ደረጃ እየታየ ያለው በመልማት ላይ ባሉ ሀገራት ነው። እንዲ ያባሉ ማለት ነው። በኢትዮጵያ ከከተሞች እድገት ጋር ተያይዞ በከተማ የሚገኙ ወጣቶች በተለይም የከፍተኛ ትምህርት ተቋማትና የሁለተኛ ደረጃ ትምህርት ቤት ተማሪዎችም ሳይቀር በጫትና በሺሻ እንዲሁም በአልኮል መጠጥ ሱስ መጠመድ እየተለመደ መምጣቱ ይነገራል። በሀገሪቱ በቂ የስፖርት ማዘውተሪያና የመዝናኛ ቦታዎች አለመኖርም ችግሩን እንዳባባሰው ይስተዋላል። ጤናማ ያልሆኑ የምግብ ሸቀጣሸቀጦች ለገበያ መቅረብም ሌላው የጤና ስጋት እየሆነ መምጣቱን ብዙዎች ይገልጻሉ። ዶክተር አህመድ ረጃ እንደሚሉት ችግሩን ለመፍታት የተቀናጀ ጥረት ይጠይቃል። የአመጋገብ ስርዓት ለማስተካከል አንደኛ የምግብ ፋብሪካዎች የሚያመርቷቸው ምግቦች ጤናማ እንዲሆን ይጠበቃል። የኢንዱስትሪ ሚኒስቴር ወደ ሀገር ውስጥ የሚፈቅዳቸው ፋብሪካዎችም ሆነ የንግድ ሚኒስቴር ወደ ሀገር ውስጥ እንዲገቡ የሚያደርጋቸው የምግብ አይነቶችም ልዩ ትኩረት ይፈልጋሉ። የከተማ መስተዳድሮች ለህብረተሰቡ ፓርኮች የማዘጋጀት የእግር እንቅስቃሴ የሚያደርግበት ሁኔታ እንዲመቻች የጤና ጥበቃ ሚኒስቴር ቢሆን ህብረተሰቡን በማሳወቅ ረገድ ብዙ ስራ ይጠበቅባቸዋልና የሁሉም ባለድርሻ አካላት የተቀናጀ ጥረት ይፈልጋል። እንደ አለም አቀፉ የጤና ድርጅት ዘገባ መንግስታት የዜጎቻቸውን የአኗኗር ዘይቤ እንዲሻሻል በማድረግ በበሽታዎቹ ሳቢያ የሚደርሰውን ጉዳት ለመቀነስ በርትተው ሊሰሩ ይገባል። በጉዳዩ ላይ የኢትዮጵያ የጤና ጥበቃ ሚኒስቴርን ለማነጋገር ያደረግነው ጥረት አልተሳካም። ፀሐይ ጫኔ ያጠናቀረችው ዘገባ ነበረ። የቀድሞ የኢትዮጵያ የህዝብ ተወካዮች ምክር ቤት አባል አቶ ግርማይ ሰይፉ በቅርቡ ያሳተሙትን መጽሐፍ በሰሜን አሜሪካ ከተሞች እያስመረቁ ነው። አቶ ግርማ ሰሞኑን ቶሮንቶ ካናዳ በተካሄደው የምረቃ ስነ ስርዓት ላይ ለዶቼ ቨለ በሰጡት ቃለ ምልልስ የተከበሩት የተሰኘው መጽሐፋቸው በምክር ቤት ተሞክሯቸውና ትዝብታቸው እንዲሁም ወክለው ፓርላማ የገቡለት የአንድነት ለዲሞክራሲና ለፍትህ ፓርቲ ባጭሩ አንድነት ክፍፍል ላይ እንደሚያተኩር ተናግረዋል። አቶ ግርማ ሰይፉ ከ2003 እስከ 2007 ዓ.ም በኢትዮጵያ የሕዝብ ተወካዮች ምክር ቤት ብቸኛው ተቃዋሚ የምክር ቤት አባል ነበሩ። አክመል ነጋሽ ከቶሮንቶ ዝርዝሩ ልኮልናል። አቶ ግርማ ሰይፉ የመጽሐፋቸውን ርዕስ የተከበሩት ብለው የሰየሙት ሲሆን ሆኖም ርዕሱን በትምህርተ ስላቅ አጅበውታል። ትምህርተ ስላቅ መኖሩ ትልቅ ትርጉም አለው እና ምክር ቤት አባላት የምክር ቤት አባል ሆነው ሲመረጡ የተከበሩት የሚል ማዕረግ አላቸው። ይሄ ማዕረግ የሚሰጣቸው ሰዎች በእርግጥ በተሰጣቸው ማዕረግ ልክ ያላቸውን እውቀት በትምህርት በስራ ልምድ ያገኙትን ለህዝብ ጥቅም ለመዋል እንዲሰሩበት ነው ኤክስፔክት የሚደረገው። እዛ ውስጥ ግን ያሉት ሰዎች ግን ይህንን ሊያደርጉ ነው ወይዛ ያሉት ብለህ ስትጠይቅ፣ አይደለም በቃ በኢኮኖሚ እየተዳከሙ በራሳቸው የማያስቡ በቃ እጅ እንዲያወጡ ብቻ ተብለው የተሰበሰቡ ሰዎች የተቀመጡበት ሪል የተከበሩት የሚል ማዕረግ የገባ ነው ብዬ ስለማለ የተከበሩት በሕወሓት ኢህአዴግ ፖለቲካና ፓርላማ መጽሐፍ በፊት ሽፋኑ የሚዛን ምልክት በማስቀመጥ በአንደኛው ሚዛን ላይ የኢህአዴግ አባልና አጋር ፓርቲዎችን የፓርላማ አባላት ቁጥር በሌላኛው ላይ ደግሞ በቁጥር የሚያንሰውን የህወሀት የፓርላማ አባላትን ቁጥር በማስቀመጥ ሚዛኑ በህወሀት በኩል ሲደፋ ያሳያል። መጽሐፉ 288 ገጾች አሉትና። በአምስት አብይ ርዕሶች የተከፋፈለ ነው። አንደኛው ያው ፓርላማ ቆይታ እና ከዛ ውስጥ ያሉትን ኤክስፔሪንሶች የሚያሳይ ነው። ሁለተኛው ክፍል ያው እነዚህ በፓርላማ ውስጥ አፋኝ ህጎቹ ምን ተጽዕኖ እያሳደሩ እንደሆነ መረጃ የሰጠሁበት ነው። ሶስተኛው ክፍል ደግሞ በተለይ በአንድነት ፓርቲ ውስጥ ሆኜ የአንድነት ፓርቲ ከጅምሩ እስከ መጨረሻው ድረስ እንዴት አድርገን ለማጠናከር እንደሞከርንና በመጨረሻም ጎወጥ በሆነ ሁኔታ እንዴት አድርገው እንዳፈረሱት ሰዎች የተለያየ መረጃ ስላላቸው ትክክለኛው መረጃ ለህዝቡ እንዲደርስ ብዬ ነው። ያው የአንድነት ፓርቲ አባል ሆኜ ነበር ምክር ቤትም የነበርኩትና የምክር ቤት አባልነቴም ቢሆን የአንድነትን ከማፍረስ የማያድን እንደሆነ የነበሩ ኮሚኒኬሽኖች ያሳያሉ ብዬ አምናለሁ። ሌላው እንደ ማህበረሰብም ተጠያቂነትን በሚመለከት ምን ያህል እየወረድን እንደሆነና ሌብነትን ማጭበርበርን ጀብዱና እንደ ትልቅ ነገር እያየን የምንሄድበት አካሄድ ትክክል እንዳልሆነ ለማሳየት የሄድኩበት ክፍል ነው። አራተኛው ክፍል ማለት ነው። የመጨረሻው ክፍል የእኔ እይታ ምንድን ነው፣ በኢትዮጵያ ፖለቲካ ውስጥ በምን በምን ጉዳዮች ላይ ብንስማማ ደግሞ ልንስማማ የምንችልባቸው ነጥቦች ምን እንደሆኑ አንስቼ የራሴን አቋም አስቀምጫለሁ። አቶ ግርማ ለአምስት ዓመታት በቆዩበት የሀገሪቱ ከፍተኛ ምክር ቤት ምክር ቤቱ በሕገ መንግሥቱ የተሰጠው ከፍተኛ የስልጣን ባለቤትነት በተግባር እንደሌለ እንደታዘቡና የአብዛኛው የፓርላማ አባላት ውክልናም የይስሙላ መሆኑን በመጽሐፋቸው ይከራከራሉ። በኢህአዴግ ውስጥ አራት ቡድኖች አሉ። እነዚህ አራት ፓርቲዎች የኢህአዴግ ፓርቲ አባል ድርጅቶች የሚባሉት እኩል ነን በሚል መርህ ግን እኩል ያለ መሆናቸውን በይፋ የሚታይበት ቦታ ነው። ስለዚህ አንዳንዶቹ ኃላፊነት ብቻ ነው ያለባቸው እንጂ ስልጣን የላቸውም። ስለዚህ ስልጣን የሌለው ኃላፊነት ደግሞ ትርጉም የለውም። ስልጣን ያላቸው ሰዎች ደግሞ በስልጣናቸው ተመክተው የፈለጉትን ነገር ያደርጋሉ ተጠያቂ አይሆኑ። በኢትዮጵያ የተቃዋሚ ፓርቲ አባላት ዘንድ ምርጫ ከተጠናቀቀ በኋላ ፓርላማ በመግባት ጉዳይ ላይ ከፍተኛ ውዝግብ ሲፈጠር ቆይቷል። በተለይም በምርጫ 97 ማግስት ቅንጅት ለአንድነትና ለዲሞክራሲ ፓርቲ በዚሁ አጀንዳ ላይ ከአባላቱ ጋር ከፍተኛ ውዝግብ ውስጥ ከመግባቱም በላይ ጉዳዩ ለፓርቲው መሰንጠቅም ትልቅ አስተዋጽኦ አበርክቶ ነበር። አቶ ግርማ ሰይፉን ፓርላማ መግባቴ ልክ ነበር ብለው ያምናሉ የብዬ ጠይቂያቸው ነበር። አንድም ቀን አንድ ደቂቃም ሪግሬት አድርጌ አላቅም። እኔ ውጤታማ ነበር ወይ? ውጤት በምንድን ነው የሚለካው ነው? ውጤት ማለት በፖሊሲ ማስቀየር ምናምን ከሆነ እንደዛ አስቤ ስላልገባው እሱን እንደ ውጤት አልጠብቅም ነበር። የገባሁበትን ግን ነገር በማሳካት ደረጃ ግን ከሆነ የገባሁበትን ደረጃ አሳክቻለሁ። ምክንያቱም እነዚህ ሰዎች የፈለጉትን ነገር ሲሰሩ አማራጭ የሌለ እስኪመስላቸው ድረስ ነበረ እና እኔ አማራጩን አሳይቻቸዋለሁ። መቶም ሆነን ብንገባ ልናሳያቸው የምንችለውን አማራጭ አሳይቻቸዋለሁ። አማራጩ ግን ወደ ጎን ብለው በመረጡት መንገድ ሄደዋል። ስለዚህ የቀረበላቸው አማራጭ በመተዋቸውና በሄዱበት መንገድ የተመዘገበ ውጤት አለ እና በዛ ውጤት ያው እንዳኝበታለን። ይሄ ለታሪክ እንዲመዘገብ ነበረ። ለታሪክ አስመዝግቤያለሁ ብዬ አምናለሁ። አቶ ግርማ ከዚህ ቀደም ነጻነት ዋጋው ስንት ነው የሚል መጽሐፍ አስነብበዋል። ለዶቼቬሌ ሬዲዮ ለጠናቀረው ዘገባ አክመል ነጋሽ ቶሮንቶ። አድማጮች፣ በዚሁ የአክመል ነጋሽ ዘገባ የምሽቱ የዜና መጽሔት ዝግጅታችን ያበቃል።